ለመንገድ ግንባታ የሚሆን የ ስድስት ነጥብ ሁለት ቢሊዮን ብር የብድር ስምምነት ዛሬ በዓለም ባንክና በኢትዮጵያ መንግስት መካከል ተፈርሟል። የኢትዮጵያ የመንገድ ዘርፍ ልማት ፕሮግራም ከተቀረጸበት ከ ሺ ዘጠኝ መቶ ዘጠና ሰባት አመተ ምህረት ጀምሮ ወደ ሰላሳ አራት ቢሊዮን ብር መስጠቱም ባንኩ አስታውቋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፏል። የዓለም ባንክ ለኢትዮጵያ የመንገድ ግንባታ ዘርፍ ድጋፍ ማድረግ የጀምረው እንደ አውሮፓውያን አቆጣጠር ከ አስራ ዘጠኝ ዘጠና ዎቹ መጀመሪያ አንስቶ እንደሆነ መረጃዎች ያሳያሉ። የባንኩ የኢትዮጵያ ዳይሬክተር ጎዋንግቼን በዛሬው የብድር ስምምነት ላይ ሲናገሩ የኢትዮጵያ የመንገድ ዘርፍ ልማት ፕሮግራም እንደ አውሮፓውያን አቆጣጠር በ1997 ሲቀረጽም ዓለም አቀፉ ተቋም ተሳታፊ እንደነበር ገልጸዋል። ከዚህ ፕሮግራም መቀረጽ ጀምሮም ወደ ሰላሳ አራት ቢሊዮን ብር መስጠቱን አስታውሰዋል። ስምምነቱን ከአለም ባንክ ጋር የተፈራረሙት የኢትዮጵያ የፋይናንስና ኢኮኖሚ ልማት ሚኒስትር ዴታ አህመድ ሸዲ ገንዘቡ ለየትኛው የመንገድ ፕሮጀክት እንደሚውል ለቪኦኤ አብራርተዋል። በቀጣይ አምስት ዓመት የነቀምት ቡሬ የመንገድ ፕሮጀክትን ወደ ትልቅ አስፋት ደረጃ የማሳደግ ስራ ይሰራበታል። ከዚህ በተጓዳኝ ደግሞ የአውራ ጎዳና ድርጅታችን አቅም ይገነባበታል። እንዲሁም የመንገዶች የጥገና ስርዓትም በከፍተኛ ደረጃ ሲስተሙ እንዲጠናከር የማድረግ ስራም ይሰራበታል ማለት ነው። ስለዚህ የመንገድ ግንባታና የአቅም ግንባታም ይሰራበታል ማለት ነው። በጠቅላላ ከጥገና ጋር ተያይዞ የኢራን የኮንትራት ማኔጅመንት የማሳደግ ስራ፣ አጠቃላይ የመንገድ ልማቱን የመምራት አቅማቸውን ግዙፍ የሆነ የኮንስትራክሽን ስራዎች ስለሚመሩ ከፍተኛ አቅም የማሳደግ ስራ ይጠይቃል። ስለዚህ እሱንም የማሳደግ ስራ ይሰራበታል። በኢትዮጵያ የመንገድ ልማት ፕሮግራም ውስጥ ዓለም ባንክን የመሳሰሉ አጋሮች ተሳትፎ ከፍተኛ መሆኑንም ሚኒስትር ዴታው ጠቅሰዋል። ሰፊ ነው የመንገድ የልማት ስራ መርሃ ግብራችን አብዛኛው በመንግስት የሚሰራ ሆኖ ትላልቆቹ የልማት አጋሮቻችንም በከፍተኛ ደረጃ ከጎናችን አብሮ በፋይናንሲንጉም በቴክኒክ ድጋፉም በአቅም ግንባታ ስራዎች ላይ በጋራ እንሰራለን ማለት ነው ስለዚህ ይሄ ተፈራርመውት ዛሬ የዛ የመንገድ ሴክተር ልማታችን እቅድ አንዱ አካል የሆነ ነው። በአጠቃላይ በእድገትና ትራንስፎርሜሽን ዘመኑ በአምስቱ ዓመት ምን ያህል ነው የሚገኘው? ከዓለም ባንክ እስካሁን የተገኘው ጠቅላላ ድምሩ እንግዲህ በቁጥር አሁን አስታውሼ ልነገር አልችልም። ግን ከዓለም ባንክ ጋር የአራት ዓመት የአጠቃላይ የካንትሪ ሰፖርት ስትራቴጂ ተፈራርመናል። እሱም ከአራት ቢሊዮን ዶላር በላይ ይሆናል ተብሎ ይጠበቃል። በአራት ዓመት ጊዜ ውስጥ አፈዛዘማችንም ከዚህ በላይ ካደገ ተጨማሪም ሊመጣ ይችላል ማለት ነው። የዓለም ባንክን የቀላል ብድር እና ድጋፍ ከመጠቀም ረገድ ከአፍሪካ ቀዳሚ ሚና ያላት ሀገር ኢትዮጵያ ነች። ይህም የሆነበት ዋና ምክንያት ውጤታማ የልማት ስራዎች መስራት መቻላችን እንዲሁም የተጠያቂነት ስርዓቱን በከፍተኛ ደረጃ የተጠናከረበት በመሆኑና እንዲሁም ከዓለም ባንክ ጋር ከፍተኛ የሆነ ስትራቴጂክ ሪሌሽንሽፕ ስላለና እሱም የተጠናከረ በማምጣቱ ከዓለም ባንክ ጋር ያለን የልማት ትብብር ማዕቀፍ እጅግ በጣም ጥሩ ከሚባሉት የልማት አጋሮቻችን አንዱ ተደርጎ ይታያል ማለት ነው። የነቀምቴ ቡሬ መንገድ በኦሮሚያና በአማራ ክልሎች መካከል ወሳኝ አገናኝ፣ ወደ ሱዳን የሚወስደው መንገድም አካል እንደሚሆን ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ